ስፖርት ጤና ይስጥልኝ አድማጮች እንደምን ሰንብታችኋል በእንግሊዝ ኤፍ ኤ ካፕ ውድድር የማንቸስተር ሲቲው አሰልጣኝ ማኑኤል ፔሌግሪኒ ከባድ ስህተት ፈጽሟል። ቡድናቸው በቸልሲ አይቀጡ ቅጣት ተቀጥቶ ተሰናብቷል። ዌስትሃም ዩናይትድ በተመሳሳይ ብላክበርንን ለከባድ ሽንፈት ዳርጎታል። አፍሪካውያን ተጫዋቾች በአውሮፓ የእግር ኳስ ውድድሮች ሳምንቱን በስኬት አጠናቋል። የቡርኪና ፋሶ አማካይ ቸልሲ አምስት ለአንድ እንዲያሸንፍ አድርጓል። አንጎላዊው አጥቂ በስፔላ ሊጋ የመጀመሪያ ግቡን አስቆጥሯል። ካሜሩናዊው የማላጋ ግብ ጠባቂ የክርስቲያኖ ሮናልዶን ፍጹም ቅጣት ምት አድኗል። በጀርመን ቡንደስሊጋ ቦሩሲያ ዶርትሙንድ አወዛጋቢ በሆነ መልኩ አሸንፏል። ከሌቨርኩሰን ጋር ያደረገው የትናንቱ ጨዋታ ለአስር ደቂቃ ግድም ተቋርጦ ነበር። ጀርመናዊው የከባድ ሚዛን ቡጤኛ ለአምስተኛ ጊዜ አሸናፊ ሆኗል። ሌሎች ዘገባዎችም ይኖሩናል። አብራችሁን ቆዩ። አፍሪቃውያን ተጫዋቾች በአውሮጳ የተለያዩ የእግር ኳስ ውድድሮች የሳምንቱ ማሳረጊያ ላይ ብቃታቸውን አስመስክሯል። የዌስትሃሙ የክንፍ ተመላላሽ ናይጄሪያዊው ቪክቶር ሞስስ ቡድኑ በኤፌ ካፕ ግጥሚያ ብላክበርንን አምስት ለአንድ ባሸነፈበት ጨዋታ አቻ የምታደርገዋን ግብ ማስቆጠር ችሏል። ከቱርኩ ፌነርባህ ቡድን በውሰት የመጣው ሌላኛው ናይጄሪያዊ የዌስት ማጥቂ ኤማኑኤል ኤሚኒኪ ደግሞ ሁለት ግቦችን ከመረብ አሳርፏል። የቡርኪና ፋሶ አማካኝ ትራዋሬ በጭንቅላቱ ወደኋላ ገጅቶ ለቼልሲ አምስተኛዋን ግብ አስቆጥሯል። ዲየጎ ኮስታ ለቼልሲ የመጀመሪያዋን ግብ በ35ኛው ደቂቃ ላይ ከመረብ ካሳረፈ ከሁለት ደቂቃ በኋላ ነበር ዴቪድ ፋውፓላ ለማንቸስተር ሲቲ ብቸኛዋን ግብ ያስቆጠረው። ግቧን አስቆጥሮ ከጓ ከጓደኞቹ ጋር ደስታውን በሚገልጥበት ወቅት ግን ከቸልሲ ደጋፊዎች አካባቢ ሳንቲሞች ተወርውሮባቸዋል። የቸልሲ ቡድን የመገናኛ አውታሮች ተጠሪ ሳንቲም ወርዋሪዎቹን ማንነታቸውን ካጣራም በኋላ ከእንግዲህ ስታምፎርድ ብሪጅ ስታዲየም ድርሽ እንዳይሉ እናግዳቸዋለን ብሏል። አወዛጋቢ በሆነ መልኩ በርካታ ታዳጊ ተጫዋቾችን አሰልፈው የአምስት ለአንድ ከባድ ሽንፈት የገጠማቸው የማንቸስተር ሲቲው አሰልጣኝ ማኑኤል ፔሌግሪኒ ይቅርታ አልጠይቅም ብሏል። አሰልጣኙ የረዥም ዕድሜ ያስቆጠረው ዝነኛው የኤፍ ኤ ካፕ ውድድርን አላከበሩም፣ ለዚያም ነው ስድስት ታዳጊ ተጫዋቾችን ያሰልፉት የሚል ቅሬታ ተሰንዝሮባቸዋል። ማንቸስተር ሲቲ መቀመጫውን አቡዳቢ ባደረጉ ባለቤቶቹ መተዳደር ከጀመረ ከ ከስምንት ዓመት ወዲህ የትናንት ሽንፈቱ ከባድ ተብሎ ተመዝግቦበታል። ስፔን ውስጥ ደግሞ በላሊጋው ግጥሚያ ካሜሩናዊው የማላጋ ግብ ጠባቂ ካርሎስ ካሜኒ የሪያል ማድሪዱ አጥቂ የክርስቲያኖ ሮናልዶን ፍጹም ቅጣት ምት አድኗል። ከጥቂት ደቂቃዎች ቀደም ብሎ ግን ለሪያል ማድሪድ ብቸኛዋን ግብ በጭንቅላት ያስቆጠረው ክርስቲያኖ ሮናልዶ ነበር። የማላጋው ራውል አልቤንቶሳ 66ኛው ደቂቃ ላይ በግራ አግሉ ከመሬት አጋሽቶ የላካት ኳስ ከመረብ በማረፍ ጨዋታው አንድ እኩል ተጠናቋል። እዚያው የስፔን ላሊጋ ግጥሚያ ውስጥ የራዮ ቫሌካኖ አጥቂ አንጎላዊው ማኑቾ በውድድር ዘመኑ የመጀመሪያው የሆነችውን ግቡን ማስመዝገብ ችሏል። በሴቪላ ሁለት ለባዶ ሲመራ የነበረው ራዮ ቫሌካኖ አቻ ያወጣው ክረፍት መልስ ተቀይሮ የገባው ማኑቾና ሚኩ ባስቆጥሯቸው ግቦች ነው። በጀርመን ቡንደስሊጋ የሄርታ ቤርሊኑ አይቮሪኮስታዊው አጥቂ ሶሎሞን ካሉ ከቮልስቡርግ ጋር አቻ የተለያዩበትን ብቸኛ ግብ አግብቷል። ግቧ በውድድር ዘመኑ 11ኛ ተብላ ተመዝግባልታለች። የዶርትሙንዱ ግብ አዳኝ ፒየር አሜሪክ ኦባሚያንግ ወደፊት ለሪያል ማድሪድ መሰለፍ እንደሚፈልግ የፈረንሳዩ የስፖርት ጋዜጣ ሌኪፕ አትቷል የ6 ዓመቱ አጥቂ የልጅነት ዕድሜ ለሪያል ማድሪድ መጫወት ነው ማለቱን ጠቅሶም ዘግቧል ለሪያል ማድሪድ የመጫወት ፍላጎቱ ደግሞ አያቱ አጊላ የተሰኘችው የስፔን ከተማ ሰው መሆናቸው ነው ከተማዋ ከማድሪድ 110 ኪሎ ሜትር ብቻ ነው የምትረቀው ጋቦናዊው አጥቂ ከአራት ዓመት በፊት ከዚህ ዓለም በሞት ለተለዩት አያቱ አንድ ቀን ለሪያል ማድሪድ እንደሚጫወት ቃል ገብቶላቸው እንደነበር ተናግሯል ያ ከባድ ቢሆንም ሁልጊዜም አእምሮ ውስጥ አለ ብሏል። ኮከብ ግብ አግቢ ሆነው የውድድር ዘመኑን ለማጠናቀቅ ከሮበርት ሌቫንዶቭስኪ ጋር ትንቅንቅ የገባው ፒየር ወደ ሪያል ማድሪድ ለማቅናት ግን የቦሩሲያ ዶርትሙንድ ፍቃድ ያስፈልጓል ለዶርትሙንድ እስከ 2020 ድረስ ነው የፈረመው ገና የአራት ዓመት ውል ይቀሯል በነገራችን ላይ ፒየር እስካሁን 22 ኳሶችን ከመረብ ካሳረፈው ከሮበርት ሌቫንዶቭስክ የሚበለጠው ባንድ ግብ ብቻ ነው በእንግሊዝ ኤፌ ካፕ ግጥሚያ ትናንት ቼልሲ ማንቸስተር ሲቲን አምስት ለአንድ ጉድ አድርጎታል ዌስትሃም ዩናይትድ በተመሳሳይ ብላክበርን ሮቨርስን የግብ ጎተራ አድርጎ አሰናብቶታል ክሪስታል ፓላስ ቶትናም ሆትስፐርን ትናንት እንዲሁም ዋትፎ ትራፎርድ ሊድስ ዩናይትድን ከትናንት በስቲያ አንድ ለዜሮ አሸንፏል። ዌስት ብሮሚች በሬዲንግ ሶስት ለአንድ ሲሸነፍ፣ ኤቨርተን በርመስን ሁለት ለባዶ አሸንፏል። አርሰናል ከሁል ሲቲ ጋር ያለምንም ግብ ተለያይቷል። ዛሬ ማንቸስተር ዩናይትድ ከሽሮስቤሪ ይጋጥማሉ። በጀርመን ቡንደስሊጋ ደግሞ ዶርትሙንድ አንድ ለዜሮ ያሸነፈበት ጨዋታ ከማወዛገብም አልፎ ለአስር ደቂቃ ያልተቋርጦ ነበር። ጨዋታው የተቋረጠው የባየር ሌቨርኩሰኑ አሰልጣኝ ሮጀር ሽሚት ከሜዳ ወጥተው ወደ ተዘጋጀላቸው የአሰልጣኞች ማረፊያ አልሄድም በማለታቸው ነበር። በ64ተኛው ደቂቃ ላይ ብቸኛዋን የማሸነፊያ ግብ ጋቦናዊው አጥቂ ያገባው ስቴፋን ኪስሊንግ ላይ ጥፋት ተፈጽሞ ቅጣት ሳይሰጥ ጨዋታው ያለ አግባብ በመቀጠሉ ነው በሚል ቅሬታ ነበር አሰልጣኙ ያንገራገሩት። የጀርመን እግር ኳስ ማህበር አሰልጣኙ ላይ የዲሲፕሊን ክስ መስርቷል። ጨዋታው እንዲቋረጥ ያደረጉት የማልዳኛው ፌሊክስ ዙይርም ቅጣት ሊጠብቃቸው እንደሚችል ተገልጧል። ቡንደስሊጋውን በ59 ነጥብ እየመራ የሚገኘው ባየር ሚንሽን ከታች ያደገው ዳርምሽታት ቡድንን ቅዳሜ ዕለት 3 ለ0 አሸንፏል። ለባየር ሚንሽን ቶማስ ሚለር ሁለት ግቦችን አስቆጥሯል። በዚህ የጨዋታ ዘመን 17 ግቦች አሉት። በግብ ብዛት በቡንደስሊጋው ሶስተኛ ነው። ሶስተኛዋ ግብ የፖላንዱ አጥቂ የሮበርት ሌቫንዶቭስኪ ናት። ለዳርምሽታት ብቸኛዋን ግብ ከመረብ ያሳረፈው የቀድሞ የባየር ሚንሽን ተጫዋች ዛንድሮ ቫግነር ነው። ቡጢ ጀርመናዊው የከባድ ሚዛን ቡጢ ተፋላሚ ፌሊክስ ሽቶርም ለአምስተኛ ጊዜ ባለድል ሆኗል። የ37 ዓመቱ ፌሊክስ በተቀራረበ የዳኞች ነጥብ ኦበርናውሰን ጀርመን ውስጥ ትናንት ያሸነፈው የሩሲያው ተፋላሚ ፊዮዶር ቹዲኖቭን ነው። ፌሊክስ በውድድር ዘመኑ ካከናወናቸው 48 ግጥሚያዎች የትናንቱ አርባኛ ድሉ ነበር። ባለፈው ዓመት ግንቦት ወር ላይ በሩሲያዊው የደረሰበትን ሽንፈት ትናንት ለመበቀል ችሏል። የዓለም አቀፉ የእግር ኳስ ማኅበራት ፌዴሬሽን በእንግሊዝኛ ምጻሩ ፊፋ ፕሬዝዳንት የ79 ዓመቱ ሴብ ብላተር ብሙስና ቅሌት ከታገዱ ወዲህ ከመቼውን በበለጠ አጣብቅኝ ውስጥ ገብቷል። የቀድሞ ፕሬዝዳንቱን ማን የተካቸው የሚለው ፌዴሬሽኑን እያወዛገበ ነው። ሆኖም የፊታችን አርብ ግን ውዝግቡ ያከትማል ተብሏል። 209 የእግር ኳስ ማኅበራትን ያቀፈው ዓለም አቀፍ ፌዴሬሽን አርብ ፕሬዝዳንቱን መምረጥ ብቻ ሳይሆን አዲስ የአሰራር ለውጥ እቅዱን ድምፅ ይሰጥበታል ተብሏል። የፊፋ የለውጥ ኮሚሽን ምክትል ፕሬዝዳንት ፍራንሷ ካራድ ዓለም አቀፍ ፌዴሬሽኑ በአስቸኳይ ከችግር እንዲወጣ ቀደም ሲል አሳስቦ ነበር። ሆኖም ፊፋ አዲስ ፕሬዝዳንት መርጦ ከገባበት ቀውስ በአፋጣኝ ይወጣ እንደሆን ግን ወደፊት የሚታይ ነው። ች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ አስተያየትና ጥቆማችሁ ያለን፣ መልካም ጊዜ። ጤና ይስጥልኝ።